የአሜሪካ ድምፅ ራዲዮ ጣቢያ ነው። ጠቅላይ ሚኒስትር አቢይ አህመድ በዛሬ ዕለት በቤንሻንጉል ጉሙዝ መተከል ተገኝተው ከዞኑ ነዋሪዎች ጋር ያደረጉትን ውይይት አስመልክቶ የተጠናቀረ ዘገባ በዕለቱ አብይ ርዕስ ይዘናል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በአፋር ክልል አጎራባች ወረዳዎች በተከሰተ ግጭት በሕይወትና በንብረት ላይ ጉዳት ደርሷል ግጭቱ ከዚህ ቀደም ከነበረውም የተለየ መልክ አለው ተብሏል በዚህም ላይ ዘገባ ይዘናል ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል ጤና ይስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ታህሳስ 13 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅ ይታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና ይስጥልኝ። እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። ዛሬ ወደ ቤንሻንጉል ጉምዝ ክልል መተከል ተጉዘው ከዞኑ ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ የሕግ የበላይነትን ማስከበር ዋነኛ አጀንዳቸው መሆኑን አስታውቀዋል። ከጠቅላይ ሚኒስትሩ ጋር የሰላም ሚኒስትሯና የሀገሪቱ የጦር ኃይሎች ጠቅላይ ኤታ ማዦር ሹም አብረዋቸው ተገኝተዋል። ከዜና በኋላ በአብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። በሰሜን ኢትዮጵያ የትግራይ ክልል በግጭቱ ምክንያት ከቀያቸው ለሸሹ ስደተኞች የሚያስፈልገውን አጣዳፊ ሰብአዊ እርዳታ ለማቅረብ የተባበሩት መንግስታት የስደተኞች ኮሚሽነር መስሪያ ቤት ዩኤንኤችሲአር እና 30 የሰብአዊ ረድኤት አጋሮቹ የ156 ሚሊዮን ዶላር አስቸኳይ ድጋፍ ተማጸኑ። ገንዘቡ እስከሚቀጥለው የአውሮፓ 2021 ዓ ም የመጀመሪያ አጋማሽ ድረስ የሚዘልቅ እርዳታ ለስደተኞቹ ለማቅረብ የሚውል መሆኑን ነው ዩኤንኤችሲአር ያስታወቀው። የጠየቀው የገንዘብ ድጋፍ ወደ ሌሎች ሀገሮች የሚያመሩት ስደተኞች ቁጥር የሚጨምር ከሆነ መደረግ ያለበትን ዝግጅት ለማጠናከርም ይውላል ብሏል። ባለፉት ስድስት ሳምንታት ከትግራይ ወደ ምስራቃዊ ሱዳን የገቡት ከ52 ሺህ በላይ ስደተኞች መሆናቸውን ያመለከተው መግለጫው በቅርብ ጊዜያት የሚገቡት ስደተኞች ቁጥር ካለፈው ቀንሶ በቀን ወደ 500 የሚሆኑ እየገቡ ነው ሲል አክሏል። ሁኔታው ለረድኤት ድርጅቶች በበርካታ አስርት በዚህ ደረጃ የገዘፈ የስደተኛ እንቅስቃሴ ባልታየበት እጅግ ገጠራማ በሆነ አካባቢ ሙሉ በሙሉ አጣዳፊ የሆነ የሰብአዊ እርዳታ ፈተና ደቅኗል ነው ያለው። በሌላ ዜና ኢትዮጵያ ያሉ ኤርትራውያን ስደተኞች ደህንነት ጉዳይ እያሳሰባቸው መሆኑን የሰብአዊ ረድኤት ድርጅቶች ተናገሩ። በትግራይ ክልል በስደተኞቹ ላይ ጥቃት እየደረሰ እና በግዳጅ ከሀገር እንዲወጡ እየተደረጉ ነው የሚሉ ሪፖርቶች እየተሰሙ ናቸው ተብሏል። በትግራይ ክልል ግጭቱ ከመቀስቀሱ አስቀድሞ በአራት ካምፖች የተጠለሉ ወደ 96 ሺህ የሚሆኑ ኤርትራውያን ስደተኞች የነበሩ ሲሆን ብዙዎቹ ግጭቱን በመሸሽ ወደ ሱዳን ተጉዘዋል። እንዲሁም አዲስ አበባን ጨምሮ ወደ ተለያዩ የኢትዮጵያ አካባቢዎችም ሄደዋል። ሬፊጂስ ኢንተርናሽናል የተባለው የስደተኞች ደህንነት ተሟጋች ድርጅት ስደተኞች እየታፈሱ ወደ ካምፖቻቸው እንዲመለሱ እየተደረገ ነው፣ ወደ ኤርትራ የተባረሩም አሉ ብሏል። በዚህ ጉዳይ ላይ የተጠናቀረውን ዝርዝር ዘገባ በሌላ ዝግጅት እናቀርባለን። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ምክር ቤት የ900 ቢሊዮን ዶላር የኮቪድ-19 የኢኮኖሚ ድጎማና አንድ ነጥብ አራት ትሪሊዮን ዶላር አመታዊ የመንግስት በጀት ያካተተ ህግ አጽድቋል። የተወካዮች ምክር ቤቱና የመወሰኛ ምክር ቤቱ ሁለቱም ከአምስት ሺህ በላይ ገጾች ያሉትን ህግ ትናንት ማታ በነበራቸው ጥቂት ሰዓት ውስጥ መልከት መልከት ካሉ በኋላ በከፍተኛ ድምፅ አሳልፈውታል። የዩናይትድ ስቴትስ መንግስት በጀት እንዳይቋረጥ እስከ ትናንት እኩለ ሌሊት በነበረው ጊዜ ህጉን ማሳለፍ ነበረባቸውና ፕሬዚደንት ዶናልድ ትራምፕ በመጪዎቹ ቀናት ውስጥ ህጉን ይፈርማሉ ተብሎ ይጠበቃል። የቪኦኤዎቹ ሜገን ዱዘር እና ክሪስ ሃና ያጠናቀሯቸውን ዘገባዎች ደረጀ ደስታ ያቀርባል። በጀቱን በማጽደቅ ሂደት ሁለቱንም ምክር ቤቶችና አባላቱን ሲያጋጭና ሲያጨቃጭቅ የሰነበተው ለኮሮና ቫይረስ ወረርሽኝ ምን ያህል የመንግስት ድጋፍ እና እፎይታ መሰጠት ይገባዋል የሚለው ነው። ከዚህም ጋር ተያይዞ በወረርሽኙ ሳቢያ ስራ አጥ ለሆኑ ዜጎች፣ ወይም ዝግ በሆነው ኢኮኖሚ ተጎጂ ለሆኑ የንግድ ድርጅቶች ምን ምን አይነት እፎይታዎችና ጥቅማጥቅሞች መካተት ይኖርባቸዋል የሚለው ነበር። ዋናው ትኩረታችን መሆን ያለበት ተጎጂዎችን በመርዳትና በመደጎም ላይ ነው ወይስ ኢኮኖሚውን ክፍት አድርገን ማንቀሳቀስ ነው የሚሉት በበጀት ክርክር ውስጥ ሲነሱ የሰነበቱ ነጥቦች ነበሩ። የበጀት ክርክሩ ጉዳይ የተነሳው ለኮቪድ-19 ወረርሽኝ የተጋለጡት ሰዎች ቁጥር በበዛበት ጊዜ ነው። በዩናይትድ ስቴትስ ከ18 ሚሊዮን ሰዎች በላይ ቫይረሱ የተገኘባቸው ሲሆን በየቀኑ ከ200 ሺህ በላይ የሚሆኑ ሰዎች ለቫይረሱ መጋለጣቸው እየተሰማ በመጣበት ጊዜ ነው። ከጆን ሀፕኪንስ ኮሮና ቫይረስ ምርምር ማዕከል የተገኘው መረጃም እንደሚያሳየው ከ319 ሺህ በላይ ሰዎች በኮቪድ-19 ሕይወታቸውን ያጡ መሆናቸውም ተዘግቧል። የበጀቱ ዋና ዋና ክፍሎች ዓመታዊ ገቢያቸው ከ75 ሺህ ዶላር በታች ለሆኑ አሜሪካውያን በነፍስ ወከፍ ይሰጣል የተባለው የ600 ዶላር ክፍያ ይገኝበታል። የግምጃ ቤት ሚኒስትሩ ስቲቨን ሙንቺን በሚሊየን የሚቆጠሩ አሜሪካውያን የ600 ዶላር ቼካቸውን በሚቀጥለው ሳምንት መጀመሪያ ላይ ጀምሮ ሊያገኙ እንደሚችሉ ተናግረዋል። ለስራ አጦቹ በየሳምንቱ የሚሰጠውም የ300 ዶላር ዳረጎት ለ11 ሳምንታት እንደሚቀጥልም ስቲቨን አስታውቀዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ አመሰግናለሁ ደረጀ። ብሪታንያ ባለፈው ሳምንት ማገባደጃ ላይ በይበልጥ ተላላፊ የሆነ የኮሮና ቫይረስ ዝርያ መገኘቱን ይፋ ማድረጓን ተከትሎ ካርባ የሚበልጡ ሀገሮች ከዚያች ሀገር የሚጓዙ መንገደኞች እንዳይገቡ ከልክለዋል። ብሪታንያ አዲሱን ቫይረስ ለመቆጣጠር እየታገለች ባለችበት በዚህ ወቅት ይህ አዲስ የወጣው የጉዞ እገዳ ትልቅ ቀውስ እየፈጠረ መሆኑ እየተነገረ ነው። በተመሳሳይ ቫይረሱ የተገኘባት ደቡብ አፍሪካም ያገረሸባት የአዲሱ አይነት ቫይረስ ወረርሽኝ መሆኑን ገልጻለች። ባለስልጣናቷ መደናገጥ አያስፈልግም እያሉ ነው። ሄንሪ ሪጅዌል ከለንደን፣ አኒታ ፓውል ከጆሃንስበርግ ያጠናቀሯቸውን ዘገባዎች ኤደን ገረመው ታቀርባለች። በተቋረጡ በረራዎች ምክንያት የብሪታንያ አየር ማረፊያዎች ውስጥ ሁከት ተፈጥሯል። ብሪታንያ ከጎረቤቶቿ ጋር ተቆራርጣለች። ካናዳ፣ ሩሲያና ህንድን ጨምሮ እጅግ ብዙ ሀገራት ወደ እንግሊዝ መብረርም ሆነ ከእንግሊዝ የሚመጡ በረራዎችን መቀበል አቋርጠዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን የበረራ እገዳውን ተከትሎ ጎረቤት ሀገራቱ እግዱን እንዲያስቡበት ለማግባባት እየጣሩ ይገኛሉ። እኛ እንግሊዛውያን ከኮቪድ-19 ጋር ተያይዞ የመጣውን የወዳጆቻችንን መደናገጥ እንገነዘበዋለን። ነገር ግን በአንድ ታክሲ ውስጥ ብቻውን የተቀመጠ የታክሲ ሾፌር ምንም ያህል ቫይረሱን እንደማያሰራጭ የምንገነዘበው ነገር ነው። ስለዚህም ነገሮችን በቶሎ መቆጣጠሩ ላይ ለውጥ እንደምናስመዘግብ ተስፋ አለን። ታዲያ እሳቸው ይህን ይበሉ እንጂ የኔዘርላንድ የጤና ሚኒስትር ሂጎ ዲጆንግ ተጨማሪ እገዳ ለማድረግ እቅድ እንዳላቸው ገልጸዋል። ከእንግሊዝ የሚመጡ በረራዎች ላይ እገዳ ይጣል ነው። ቅድመ ጥንቃቄ ለማድረግ ብለን ነው። ከእንግሊዝ በሚመጡ ሌሎች የመጓጓዣ መንገዶችም ላይ እገዳ ለመጣል ሀሳብ አለን። ከአየር ማረፊያዎቹ በተጨማሪ የጉዞ እገዱ ይበልጡን ወደ ፈረንሳይ በሚያቀ የሚቀኑ ትናንሽ የጉዞ መርከቦች እና የባቡር መንገድ ላይ ጎልቶ ይታያል። ገናንና የአዲስ አመትን አብሮ ለማክበር እቅድ የያዙና ጉዞ የጀመሩ የተለያዩ ሀገር ዜግነት ያላቸው ቤተሰቦች በየመናኸሪያው እየተጉላሉ ይገኛሉ። ይህም ብቻ ሳይሆን በእንግሊዝ የውጭ ንግድ በዚህ ጉዞ መቋረጥ ሙሉ ለሙሉ የተጎዳ ሲሆን የአውሮፓ ሀገራት ሹፌሮች ወደ እንግሊዝ ለመጓዝ ፈቃደኛ ካልሆኑ የገቢ ንግዱም እንደሚጎዳ ይታመናል። ይህን ተከትሎም የእንግሊዝ ሱፐር ማርኬቶች የአቅርቦት ችግር ሊያጋጥም እንደሚችል እየገለጹ ይገኛሉ። ሰባ በመቶ ተዛማች እንደሆነ በተነገረው በዚህ አዲስ የኮሮና ቫይረስ ምክንያት 16 ሚሊዮን የሚሆኑ እንግሊዛውያን በደቡብ እንግሊዝና በለንደን ራሳቸውን ዘግተው ተቀምጠዋል። የአውሮፓ ኅብረት በጉዳዩ ላይ ያለውን አቋም ዛሬ እንደሚያስታውቅ ይጠበቃል። በመጪው ሳምንት በሚገባው በአውሮፓውያኑ አዲስ አመት እንግሊዝ ያለምንም ስምምነት የአውሮፓ ኅብረትን ጥላ እንደምትወጣ ይጠበቃል። ይህም ከአዲሱ ቫይረስ ጋር ተያይዞ ሌላ የጉዞ እክል እንደሚያመጣ ታስባል። በተመሳሳይም አዲሱ ተዛማች የኮቪድ-19 ቫይረስ የተገኘባት ደቡብ አፍሪካ ዘጠኝ ሺህ የሚሆኑ ተጠቂዎች ዕለት ዕለት እየመዘገበች መሆኗን አስታውቃለች። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ስለ አዲሱ ቫይረስ ከተዛማችነቱ ባለፈ የታወቀ ነገር አለመኖሩን ጠቅሰው የቫይረሶች ራስን መለወጥ የተለመደ ነገር መሆኑንም አሳስበዋል። ባለፉት ጥቂት ቀናት በደቡብ አፍሪካ እና በእንግሊዝ አዲስ አይነት የኮቪድ-19 ዝርያ ቫይረስ መገኘቱ ይፋ ተደርጓል። ቫይረሶቹ ቅርጻቸውንና ባህሪያቸውን መቀየራቸው ተፈጥሯዊና የሚጠበቅ ነገር ነው። እንግሊዝ ቫይረሱ በቀላሉ ተዛማጅ መሆኑን አስታውቃለች። ነገር ግን ቫይረሱ ከፍተኛ የሆነ ህመምም ሆነ ሞት ማስከተሉ እስካሁን ድረስ አልተረጋገጥም። በደቡብ አፍሪካ ባለስልጣናቱና የጤና ሚኒስትሩ በሀገሪቱ ከተመዘገቡት ኬዞች ውስጥ ዘጠና በመቶዎቹ አዲሱ የኮሮና ቫይረስ መሆኑን ገልጸው ነገር ግን ህብረተሰቡ ሳይደናገጥና ሳይዘናጋ ከዚህ ቀደም ሲያደርገው እንደነበረው የፊት መሸፈኛ ጭምብሉን በመልበስ እጅም በተደጋጋሚ በመታጠብና አካላዊ ፈቀቅታን በመተግበር ራሱን መጠበቅ ላይ ብቻ ማተኮር እንዳለበት አሳስበዋል። ለሄነሪ ሪጅዌል እና ለአኒታ ፓውል ዘገባ ኤደን ገረመው ከዋሽንግተን ዋሽንግተን ዲሲ ኤደን እናመሰግናለው። በተዛመደ ዜና የዩናይትድ ስቴትስ ባለስልጣናት ከወደ ብሪታንያ የሚጓዙ መንገደኞች በሙሉ ከኮቪድ-19 ነጻ መሆናቸውን የሚያሳይ የምርመራ ማስረጃ እንዲያቀርቡ ግዴታ ለማድረግ እያሰቡበት መሆናቸው ተሰማ። የዋይት ሀውስ የኮሮና ቫይረስ ግብረ ኃይል ትናንት ሰኞ ተሰብስበው ከብሪታንያ የሚጓዙ መንገደኞች ከመነሳታቸው ከ48 ወይም ከ72 ሰዓት በፊት ተመርምረው ከቫይረሱ ነጻ የሚል ማስረጃ እንዲያቀርቡ የሚጠይቅ ደንብ ለማዘጋጀት ተነጋግረው በታል ሲሉ የዜና ዘገባዎች አመልክተዋል። ዩናይትድ ስቴትስ ወደዚህ እርምጃ ያመራችው በደቡባዊ ብሪታንያ የተከሰተው አዲስ አይነት ኮሮና ቫይረስ በከፍተኛ ፍጥነት መዛመቱን ተከትሎ ካርባ የሚበልጡ ሀገሮች መንገደኞች ከብሪታንያ እንዳይገቡ ከከለከሉ በኋላ ነው። ዩናይትድ ስቴትስ አልከለከለችም። ይሁን እንጂ የኒውዮርክ አገረ ገዢ አንድሩ ኮሞ አየር መንገዶች ከብሪታንያ ወደ ኒውዮርክ በሚያደርጓቸው በረራዎቻቸው ላይ መንገደኞቻቸውን በሙሉ ከማሳፈራቸው አስቀድመው የኮቪድ-19 ምርመራ እንዲያደርጉላቸው አጥብቀው አሳስበዋል። ቨርጂን አትላንቲክ፣ ብሪቲሽ ኤርዌይስ እና ዴልታ ተስማምተውበታል። የምዕራብ ዩናይትድ ስቴትሷ ዋሽንግተን ክፍለ ግዛት አገረ ገዢ ጄ ኢንስሊ በበኩላቸው ከብሪታንያና አዲስ አይነት ቫይረስ ከታየባት ከደቡብ አፍሪቃ ወደ ክፍለ ሀገራቸው የሚገቡ መንገደኞች በሙሉ ለ አስራ አራት ቀናት ተለይተው እንዲቀመጡ አዘዋል። የብሔራዊ የአለርጂ ና የተላላፊ በሽታዎች ተቋሙ ዲሬክተር ዶክተር አንቶኒ ፋውቺ ግን አዲሱ አይነት ቫይረስ ምናልባት እስካሁንም ቢሆን ዩናይትድ ስቴትስ ገብቶ ሊሆን ይችላል ብለዋል። የጀርመኑ የመድኃኒት ኩባንያ የባዮንቴክ ዋና ዲሬክተር በበኩላቸው ከዩናይትድ ስቴትሱ ፋይዘር ጋር የተቀመመው የኮሮና ክትባት አዲሱን ቫይረስ በደንብ ይከላከለዋል ብለን እናምናለን ብለዋል። ሆኖም አስፈላጊ ሆኖ ከተገኘ ክትባቱን ቀየር አድርጎ በስድስት ሳምንት ጊዜ ውስጥ ማቅረብም ይቻላል ሲሉ አክለዋል። የዓለም የጤና ድርጅት አዲሱ አይነት ኮሮና ቫይረስ አሁን ካሉት የቫይረሱ አይነቶች የበለጠ ገዳይ ለመሆኑ ምንም ማስረጃ የለም፣ እንዲህ ያለ የቫይረስ አይነት ለውጥ ደግሞ በዓለም አቀፍ ወረርሽኝ ወቅት ያለ ነገር ነው፣ ስለዚህ በተጋነነ መንገድ መስጋት አይገባም ሲል አሳስቧል። ይህ በዚህ እንዳለ ተመራጩ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ትናንት ሰኞ በቀጥታ በቴሌቪዥን እየታዩ የኮቪድ-19 መከላከያ ክትባታቸውን ተከትበዋል። በሀገሪቱ በአሁኑ ሰዓት ከ18 ሚሊዮን በላይ የተረጋገጠ የኮሮና ቫይረስ ተጋላጮች ቁጥር ባለበት በዚህ ወቅት ክትባቱን መውሰዱ ምንም የማያሰጋ መሆኑን አሜሪካውያንን ለማሳመን በተያዘው ጥረት ነው። መጨረሻም የዩናይትድ ስቴትስ መንግስት መስሪያ ቤቶች ኮምፒውተሮች ላይ ሰርገው በመግባት ጥቃት ያደረሱት አጥቂዎች በገንዘብ ሚኒስቴር የከፍተኛ ባለስልጣናትን ጨምሮ በርካታ የኢሜል አድራሻዎችን ለአደጋ አጋልጠዋል ሲሉ አንድ የመወሰኛ ምክር ቤት አባል ተናገሩ። የአገር ውስጥ ገቢ አገልግሎትና የገንዘብ ሚኒስቴር ለሴኔቱ የፊናንስ ኮሚቴ በጉዳዩ ላይ ማብራሪያ ሰጥተዋል። ይህንኑ ተከትሎ ሴኔተር ሮን ዋይደን ባወጡት መግለጫ የተፈጸመው ሰርጎ ገብ ጥቃት ከፍተኛ ነው፣ ሆኖም የግብር ከፋይ መረጃ አደጋ ውስጥ መውደቁን የሚያሳይ ምልክት የለም ነው ያሉት። የገንዘብ ሚኒስቴር ባለስልጣናቱም በአጥቂዎቹ ድርጊት ምን ያህል መረጃ እንደተሰረቀ ገና ሙሉ በሙሉ ያወቁት ነገር የለም ሲሉ ሴኔተሩ ጨምረው አስረድተዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ትናንት ለሲኤንኤን በሰጡት ቃል ምንም የደረሰ ጉዳት የለም፣ ብዛት ያለው መረጃ ለመተራመሱም ያየነው ነገር የለም ብለው ነበር። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ለሰዓቱ የዓለም ዜና ቆንጅ ይታየን። አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። ማክሰኞ ታህሳስ 13 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን በፊት ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ። በጣም ደንቅ እንጪ ነበር። አላመንኩትም ስሰማው እና ትንሽ ጊዜ ፈጀኝ እያሰብኩት፣ በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኝም። በአለም አቀፍ የሳይንስ ውድድር አሸንፋ አራት መቶ ሺህ ዶላር የተሸለመችው የአስራ ሰባት አመቷ ወጣት ማርያም ሞገስ ጸጋይ ናት። ሙሉ ዝግጅቱን ቆየት ብለን እናቀርባለን። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በዛሬው ዕለት በቤንሻንጉል ጉሙዝ ክልል ተገኝተው ከዞኑ ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ በአካባቢው የሕግ የበላይነትን ማስከበር ዋነኛ አጀንዳቸው መሆኑን አስታውቀዋል። ከጠቅላይ ሚኒስትሩ ጋር የሰላም ሚኒስትሯ እና የአገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹምም ተገኝተዋል። አስቴር ምስጋናው ዝርዝሩን ይዛለች። ጠቅላይ ሚኒስትር አብይ አህመድ ዛሬ በቤኒሻንጉል ጉሙዝ ክልል መተከል ዞን በመገኘት ከተመረጡ የሀገር ሽማግሌዎች ጋር ውይይት ማድረጋቸውን የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ለአሜሪካ ድምፅ ገልጸዋል። ነዋሪዎቹ በክልሉ ውስጥ እየታዩ ያሉ ችግሮችን ለጠቅላይ ሚኒስትር እንዳያነሱላቸው አቶ ጌታሁን ተናግረዋል። አንዱ ሰላም ጤቶ ነው። ሁለተኛ ከቅርብ ጊዜ ወዲህ ደግሞ አብይ የተፈጠረ ያለው ነገር ከዞኑ አልፎ ለሀገርም እንደ አንድ ትልቅ አሳሳቢ ጉዳይ መሆኑን ሲይዙ በጣም በስፋት ነው ያነሱት። ስለዚህ መንግስቱም ይህ ችግር በአጭር ጊዜ ውስጥ ማስቆም እንዳለበት፣ እየተወሰዱ ያለው እርምጃ ተጠናክሮ መቀጠል እንዳለበት የሚል ነገር ነው። በአጠቃላይ እንግዲህ የተነሳው ማለት ነው። በትክክል የህዝቦችን ችግር ሊያስረዱ የሚችሉ ነዋሪዎች በበቂ ሁኔታ እንዲሳተፉ አልተደረገም የሚል ቅሬታዎችን በማህበራዊ ሚዲያ እያሰራጩ ነው እና በዚህ ዙሪያ ላይ የእርሱ አስተያየት ምንድን ነው ተባለው፣ ትክክል አይደለም መድረኩ ላይ የተገኙ ቢያንስ የዞኑ ህዝብ የሚወከል ማህበረሰብ ነው የተመለመለው። ጉሙዝም አለበት አማራም አለበት አጋው አለ ኦሮሞ አለ ሃይማኖት መሪዎች አሉ የሴቶች አደረጃጀቶች አሉ። በእነዚህ ሰዎች ለማዘጋጀት ነው የተደረገው ማለት ነው። ስለዚህ እድል ያገኙ ሰዎች ነው እንግዲህ መቼም ሁሉም ሰው እድል አገኝቶ ለመናገር በአንድ ቀንም እንትና ለማድረግ አልተቻለም። በዚህ መሰረት በዘኑ ዋና ዋና መነሳት ያለበት ነገር እድል ያገኙ ሰዎች ለማንሳት ጥሬት ያደርጉበት ሁኔታ ነው። ጠቅላይ ሚኒስትር አብይ ከነዋሪዎቹ በተነሱ ሀሳቦች ላይ የተካሄደውን ውይይት ከመሩ በኋላ የሰነዘሯቸውን ሀሳቦችና የሰጧቸውን መመሪያዎች በተመለከተ የክልሉ ምክትል ርዕሰ መስተዳደር እንዲህ ብለዋል። ሃይማኖት ማለት ታዋቂ የአገር ሽማግሌዎች ተደራጅተው እንደዚህ አሁን የተሸረሸረ የአብሮነት እሴቶች ወደ ቦታው የሚመልስበት እድል ወይም ደግሞ የሚመልስበት ስራ እንደሚሰራ ነው። አሁን ሁለተኛ፣ አሁን አምፅ፣ አሁን ጫካ ውስጥ ያሉ ሽፍታዎች ለአንዴና ለመጨረሻ ይህም እርምጃ ተወስደው ወደ ጫካ የሸፈቱ ምጫዋን ዜጎችም የተፈናቀሉ ማህበረሰብ ተሰብስቦ ወደ ቀያቸው ዘለቀ ስራ የሚሰራበት ስራው ዙሪያ ላይ ነው አንዱ ትኩረት አቅጣጫ የተቀመጠው። ሌላ የሕዝብ ግንኙነት እንግዲህ አጠንክር ያለ ስራ እንደሚሰራ ተጎራባች ክልሎችም ትና ጊዜን የምንሰራበት እድል ወይም የምንሰራበት ሁኔታ ይፈጥራል የሚል ዳይሬክሽን የተሰጠው። አራተኛና መጨረሻው የልማት ስራ የሚጠናክርበት አሁን በዚህ ጸጥታ ምክንያት በርካታ ልማት እንቅስቃሴዎች ትንሽ የመቀዝቀዝ ነገር አለ። ስለዚህ ያንንም ጎለጎን የሚሰራበት ሁኔታ ይፈጠራል የሚል አራት ዋና ዋና ጉዳዮች ላይ ዳይሬክሽን ጠብቅ የሕግ የበላይነትን የማስከበር ዘመቻው ከክልል እስከ ፌዴራል ድረስ ያሉ አመራሮች አባላትን ተሳትፎ የሚጠይቅ መሆኑንም መነገሩን አቶ ጌታውን አመልክተዋል። ችግሮቹ እንዲፈቱ በርካታ ጥረት የሚያደርጉ አመራሮች እንዳለ ቢሆንም ጥቂት የሚባሉ ግለሰቦች ግን ላባት ስራውን በተፈለገው ልክ ከመምራት አኳያ ጉድለት የለሉ ማነ ጉድለት የለ ማለት አንችልም። ከዚህ አንጻር አሁንም ይሄ ስራ በትልቅ ኃላፊነት መመራት እንዳለበት የሚል ስራ ነው እየተቀምጦ ማለት ነው። እንደዛ መደረግ አለበት። እንደዚህ ሲባል ከላይ ጀምሮ፣ ከፌደራል ጀምሮ እስከ ክልል ከክልልም አልፎ እስከ ቀበሌ ድረስ ይህ ስራን ሁሉም በኃላፊነት መመራት እንዳለበት in the un- uh direction of ማሆኑ ያለበት ይሄ ነው። የጠቅላይ ሚኒስትሩ ወደ ቤኒሻንጉል ጉሙዝ ክልል መተከል ዞን መሄድና ከነዋሪዎቹ ጋር መወያየት በአካባቢው የሚታየውን ችግር ለመቅረፍ አንድ እርምጃ መጓዙን የሚያሳይ ነው ይላሉ በደብረ ብርሃን ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት ረዳት ፕሮፌሰር ዳምጠው ተሰማ። እንግዲህ አንድ መሪ በአንድ ሀገር ችግር ላይ በአካባቢው ተገኝቶ ጉዳዩ ማየት በራሱ ለችግሩ መፍትሄ ለመስጠት አንድ እርምጃ ተደርጎ መወሰድ አለበት። ቀላል አይደለም። በአካባቢ የመገኘት ነገር ግን እዛ በአካባቢ ሄደው ማንን አገኙ የሚለው እዛ አካባቢ ያገኙት የማህበረሰብ ክፍል እና የመረጃ ጥራት፣ በተለይ ደግሞ ኮንስፓየር የመደረግ እዛ አካባቢ ያለው ችግር ኮንስፓየር የመደረግ እድል ስላለው እና ከአሁን በፊትም ናያል ልምዶች ስላሉ እነሱ እነሱ ነገሮች አጠርቶ የተደረገ ግንኙነት ከሆነ በአካባቢ ያላቸው ጉብኝት እንደ ጥሩ አጋጣሚ ነው የሚወሰደው። ለመጠየቅ ሁሉ ያመቻል። ባቸውም በግልጽ ለመጠየቅ ያመቻል ተኛ ሲግናል ሰጥተው መጥተዋል ብዬ ነው የማስበው። ማለት በንግግራቸውም ላይ አመራሮችን በተለይ የፌዴራልና የክልል አመራር የአቶ አሻድሌ መንግስትና በተለይ በአካባቢ ላይ ተሰሚነት ያላቸው በጎሳና በባህላዊ ግንኙነት ከማህበረሰቡ ጋር የሚገናኙ የጉሙዝ አመራሮችን ይመለከታል። ስለዚህ ለእነሱ ሲግናል ሰጥተዋል እና ትእዛዝም ነው የአንድ ጠቅላይ ሚኒስተር እየተናገረው ንግግር ንግግር የፖለቲካ አቅጣጫ በመሆኑ ያንን ተመርኩዞ ጉዞ ውሳኔ ያለማሳለፍ ቅጣቱ ላይ ሚያስከትል አመላካች ነው። እንግዲህ ችግር ኤግዘክቲቭ ችግሩ ይፈታል ባይባልም እንኳን ቢያንስ ቢያንስ እዛ አካባቢ ያሉ አመራሮች ችግሩ ውስጥ ካሉ እንዲጠነቀቁ ወይም ስጋት እንዲያድርባቸው ያደርጋል። ስጋት መፍጠር ደግሞ አንዱ የችግር መፍቻ መንገድ ነው። ዘላቂ እንኳ ባይሆንም በጊዜው ስጋት ፈጥሮ ጥቃት ይደርስብኛል ወይ ደግሞ ህጋዊ እርምጃ ይወሰድብኛል ብሎ ሲያስብ ለችግሮቹ መፍትሄ ባይሰጥ እንኳን ከማበዛት ይቆጠባል ብዬ አምናለሁ። በውይይቱ ላይ የሰላም ሚኒስትር ሙፈሪያት ካሚል፣ የመከላከያ ሚኒስትሩ፣ ጠቅላይ ኢታማዦር ሹም ጄኔራል ብርሃኑ ጁላ እና ሌሎች የመንግስት ከፍተኛ ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ሚኒስቴርን ለዘገባው፣ አመሰግናለሁ። አድማጮች፣ ተከታዩም ወደ አዲስ አበባ ይመልሰናል። በሱዳንና በኢትዮጵያ መካከል ያለው የድንበር ችግር የብዙ ኃይሎች እጅ ያለበት ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። በሁለቱ ሀገሮች መሪዎች መካከል ግን ችግሩን ለመፍታት በጎ ፍቃድ አለ ነው ያሉት። በሰሜኑ ኢትዮጵያ ክፍል ጦርነት አለ የሚባለው ግን በመገናኛ ብዙሀን ብቻ ነው ሲሉ ቃል አቀባዩ አስረግጠው ተናግረዋል። መለስካቸው አመሃ በዛሬ ዕለት በሚኒስቴር መስሪያ ቤቱ የተሰጠውን ጋዜጣዊ መግለጫ ተከታትሎ ተከታዩን አድርሶናል የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ አመሻሹ ላይ ጠርተውት በነበረው ጋዜጣዊ መግለጫ በኢትዮጵያና በሱዳን መካከል ባለው ድንበር ያልተካለለና ያልተለየ ክፍል በመኖሩ የቆየ አለመግባባት ቢኖርም በአሁኑ ወቅት ይህን ችግር የሚያወሳስቡ ሌሎች ኃይሎች እንዳሉ አስታወቁ እነዚህን በስም ያልጠቀሷቸውን ኃይሎች የተለያዩ ፍላጎቶቻቸውን ለማሳካት ሲሉ የድንበር ችግሩን ሁለቱ አገሮች ለመፍታት እንዳይችሉ፣ በአካባቢው መረጋጋት እንዳይኖር የተሻላቸውን ሁሉ እያደረጉ እንደሆኑም ተናግረዋል። ጉዳዩን ከታላቅ ህዳሴ ግድብ ጋርም የተያያዘ እንደሆነ ጠቁመዋል። እኛ ድንበሩ ልዩነት የለም አይደለም እየተባለ ግን በድንበሩ ላይ ያለንን ልዩነት ሰላማዊ በሆነ መንገድ ዲፕሎማቲክ በሆነ መንገድ እንፍታው ነው፣ ይህን ሌሎቹ እንዳይጠቀሙ የሚል ሌሎቹ፣ ግን አንድ የደቡብ ሱዳን ይሄዳሉ፣ አንዴ የሰሜን ሱዳን ይሄዳሉ፣ ካርቱም ሌላ ጊዜ ታንዛኒያ ይኬዳል፣ ሩዋንዳ ይኬዳል፣ ብሩንዲ ይኬዳል፣ ኮንጎ ይኬዳል። እነዚህ ተፋሰሱ አካባቢ ማንዣበብ ነገር አለ። ይሄ አንዱ ቻለንጅ፣ ይሄ ይቀጥላል። ምናልባት የግድቡ ነገር እስከ መጨረሻው አልቆ አንዴ ኃይል ማመንጨት እስኪጀምር ድረስ ይሄ ነገር የግድቡን ሂደት ለማስተዋወል በየጊዜው የሚደረግ ነገር ስለሚሆን ውካንት ውሽ ተወይ ለምን ሆነ ብለን የምንለው አይደለም። ቃል አቀባዩ በሱዳን መንግስትና በኢትዮጵያ መንግስት መካከል ይህን የድንበር ችግር ለመፍታት በጎ ፈቃድ እንዳለም ይናገራሉ። ይሁንና ይህን የሁለቱም መንግስታት በጎ ፈቃድ በተግባር ለመተርጎም ብዙ እንቅፋት በቅርብም በርቁም አለ ይላሉ። እያን ያለ ነው። ፕሮፓጋንዳ አይደለም። ከሱዳን መንግስት ጋር አይደለም ችግሩ። ሱዳን መንግስት በሊደርሽፕ ደረጃ ሶፋር ፖዚቲቭ ነው ከእኛ ጋር፣ መዋጋቱን አይፈልግም። ይሄ ማለት የማይጠቀም እጁን እንዲጎትት፣ እግሩን እንዲጎትት የሚያደርጉ ሀይሎች የሉም ማለት አይደለም። ሱዳንና እኛ መሀል ክፍተት መፍጠር ማለት ትልቅ ሎተሪ ነው ባይደወ፣ ለሌላው ሀይል ትልቅ ጆከር ነው እና ያን ጆከር ለመሳብ የሚደረግ ጥረት የለም ማለት አይደለም። በሪጅኑ ያለው አንሄልዚንትን እሱ ነው። እዚህ ጋር ጂኦፖለቲክሱ የሚጫወታቸው ነገሮችም አሉ። ባይደወይ አሁን ጂኦፖለቲክስ ስንል ዳይናሚዝሙም ራሱ የተቀየረ ነው። ለምሳሌ ጅቡቲ አምስት ስድስት ልዕለ ኃያላን ያሉበት አካባቢ ነው። አገሯ ትንሽ ናት። ምናልባት ገሞ ጎፋ ክፍለ ሀገር የሚባለውን አታክል ይሆናል። ነገር ግን እዛ ያለው ሀይል ቀላል ሀይል አደለም። ስለዚህ ዩአር ዲሊንግ ዊዝ ኦል ዲስ ፎርስስ። ሁለተኛ ደግሞ አሁን ሚድል ኢስት እየሆነ ያለውን ነገር ታዩታላችሁ። ከዚሁ ጋር እኛ ጋና ውስጥ ከሚሆን ነገር ይልቅ ኩዌት ወይም አረንዶ አረብ ሀገር የሚሆን ነገር ነው የበለጠ አፌክት የሚያደርገን ምንም እንኳን ጥቁሮች ብንሆን አፍሪካ ውስጥ ብንሆን ቀይ ባህር ማዶ ያለው ነገር ነው ሞር አፌክት የሚያደርግን እዚህ ዌስት አፍሪካ ወይም ሰንትራል አፍሪካ ካለው ነገር ይልቅ። ምክንያቱም የህዝብ ለህዝብ ግንኙነቱም በጣም ሰፊ ነው፣ ኢምፓክቱም ቀላል አይደል። በሁለቱ ሀገሮች መካከል ያለውን ድንበር በወረቀት ላይ በመለየትና በምድር ላይ በመከለል ለመፈጸም ብዙ እንቅፋቶች ዛሬም እንዳሉ አምባሳደር ዲና አመልክተዋል። ስለዚህ ከሱዳን ጋር ያለውም ነገር ኦልሬዲ ቦርደር ድማርኬት በማድረግ ልትፈታው ትችል ይሆናል። ሰዎች ሄደዋል። ግን እሱስ ቢሆን በአንድ የሚፈጥም ምክንያቱም ብዙ ዓመታት እዚህ ቦርደር ላይ ሲሰሩ የነበሩ ኮሊጎች ያለውን እኛ መሀል ማት ጊዜ ቦርደር ኮሚሽን ተብሎ ይኬዳል። አንዴ የእንትና መስመር ይባላል፣ አንዴ የዛ መስመር ይባላል፣ አንዴ የታሪክ ይጠቀሳል ይበተናል። እሱም ቢኮዝ የተለያየ ኢንትረስቶች ይዛው ስለሚገቡ ማለት ነው። በትግራይ ክልል መንግስት ከሳምንታት በፊት ህግ የማስከበሩ የውጊያ ምዕራፍ እንደተጠናቀቀ ቢገልጽም አሁንም ጦርነት እንዳለ እየተነገረ ነው። ይህም በዓለም አካባቢ ተቀባይነት ያገኘ ይመስላል። ተቃራኒው ወይንም መንግስት የሚለው እውነት ከሆነ በዲፕሎማሲው መስክ በቂ ስራ እንዳልተሰራ የሚሰጡ አስተያየቶች አሉ ለዚህ ምን አስተያየት አለ ለሚለው የጋዜጠኛ ጥያቄ አምባሳደር ዲና ሙፍቲ ምላሽ ሰጥተዋል። በሰሜን ጦርነት አለ የሚለው አክቹዋሊ የለም አሁን ጦርነት፣ ነገር ግን በሚዲያ ላይ ኃይለኛ ጦርነት አለ እንደተባለው። ምክንያቱም ኔትወርኮቹ በምዕራብ በተለይ በምዕራብ ወረም በአውሮፓ ያሉ ኔትወርኮች በጣም ብዙ ናቸው። ሊደር በዛን ሰዓት ከነበረ ሰው ጋር የፈጠሩት ወዳጅነት ነው በጣም ትልቅ ሆኖ የሚታይባቸው ወዳጅ የነበሩ የውጭ መዋቅር ገንዘብ ይከፈላቸው የነበሩ ኮንትራት በቢዝነስ ስምዚ አካባቢ ስራ የሚሰሩ ፌክ ቢዝነሶች ብዛት አለው። ባይደወይ ጋምቤላ ውስጥ አሁን ፌክ ኢንቨስትመንት ማታ ነው። እርሻ ብሎ ይገባል። የእርሻ ላይሰንስ አለው፣ ምንም እርሻ የለም። የትራክተር ገንዘብ ይበደራል፣ ምንም ትራክተር አይገዛም። ባዶ ገና የሚወጡ በርካታ ነገሮች አሉ እና ያ ኢንትረስት ያ ቬስት ኢንትረስት ሚዲያ ላይ አሁን ጦርነቱ እንዳለ ነው እያቀረበ ያለው እውነታው ከዚህ ይለያል። ያሉት አምባሳደር ዲና እንዲህ ይገልጹታል። ጎረቤት ሀገሮችም እነዚህ ሩዋንዳ ሄደን ፕሬዚደንቱ ጥሩ ነው ቀጥሉበት፣ ቶሎ ግን ጨርሱ። ሩዋንዳ ሄደን፣ ኬንያ ሄደን ቶሎ ጨርሱት፣ ግን ካዋልቲውን ቀንሱት፣ ግን ህግ ማስከበሩን ሂዱ መንግስትና አንድ ክፍለ ሀገር መንግስትና አንድ ቡድን ፌደራል መንግስትና አንድ የክልል በኩል ሁሌ ብላ የሚደራድርበት የትም ነገር የለ። ቴክሳስ ውስጥ ረብሻ ቢነሳ የአሜሪካ መንግስት ቴክሳስ ውስጥ ካለው አንድ ረባሽ ጋር አይደረድርም። እነሱ የማያደርጉትን ነገር እኛን አርጉ ቢሉ ምናልባት ተጽዕኖ ሊሆን ይችላል እንጂ ትክክል አይደለም። ስለዚህ አውሮፓ ውስጥ ግን ፕሬዠር አለባቸው። ለምሳሌ አውሮፓ ህብረት እንደ አገር አይደለም። እንደ አውሮፓ ህብረት የአክቲቪስቶች ፕሬዠር አለ፣ የሚዲያ ፕሬዠር አለ፣ የሲቪል ሶሳይቲ ፕሬዠር አለ። የፓርላሜንተሪያንስ ፍሬንዶች የነበሩ የነሱ ፕሬር ቃል አቀባዩ አንዳንድ ዓለም አቀፍ መገናኛ ብዙሀን ድርጅቶች የሚያሰራጯቸው የሐሰት ዜናዎችንም እንደ ምሳሌ አንስተው ነበረ። በተጨማሪም ቃል አቀባዩ በዜጋ ተኮር ዲፕሎማሲና በሌሎችም መስኮች ተከናውኗል ያሏቸውን የሳምንቱን የመስሪያ ቤቱን እንቅስቃሴ ዘርዝረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን እና በአፋር ክልል አጎራባች ወረዳዎች በተከሰተ ግጭት በሕይወትና በንብረት ላይ ጉዳት ደርሷል። ግጭቱ ከዚህ ቀደምም ከነበረው የተለየ መልክ አለው ተብሏል። መስፍን አራጌ ዘገባ አለው። ከአፋር ክልል የሚጎራበተውና ግጭቱ የተከሰተበት የባቲ ወረዳ ዋና አስተዳዳሪ መሐመድ አብዱ ለአሜሪካ ድምጽ ሬዲዮ ማምሻውን በሰጡት የስልክ ቃለ ምልልስ በተፈጠረው ግጭት ጉዳት ደርሷል በአፋርና ባቲ ወረዳ መካከል ግጭት ተፈጥሯል ግጭቱም ያው የታወቀ ነው አዲስም አይደለም ወደ ሰባት ዓመት እያስቆጠረ ነው የግጭት ከተጀመረ ያው እስካሁን አልተቋጭም ይህ ግጭት የሚካሄድባቸው ቦታዎች የት አካባቢ ናቸው ጉርቃ የምትባል ና አብላሎ ባቲ ወረዳ ጫጫቱ ቀበሌ እንዲሁም የቆርቲ ቀበሌ መካከል ቅዱስ ስሳት አዲስ አምንት ደረሰ። በቃ ይሄ ግጭት ከተጀመረ ከግጦሽ ሳርና ከውሃ ጋር በተያያዘ ግጭቶች በተለያዩ ጊዜያት ሲከሰቱ መቆየታቸውን ያስታወሱት የወረዳው አስተዳዳሪም በቅርቡ የተፈጠረው ግን ሌላ አላማ አለው ባይ ናቸው። ድሮ አፋርና ኦሮሞ ያው ጣላል በተለያየ በግጦሽ በሳር ወይም በውሃ ላይ ምናምን በቃ እዛ አካባቢ ዝም ብሎ ግጭት ይፈጠር ነበር። በዛ በሽማግሌ ናም ይታረቃል። አሁን ግን ይህ አይደለም ጉዳዩ ስለ ግጦሽና ስለ ውሃ ምናምን አይደለም ስለ መሬት መስፋፋት ጉዳይ ነው። እንደምታወቀው ቡልቃን የሚባል ቦታ አማራ ክልል መሬት ነው። ያው መከላከያ ካምፕም እዛ ቦታ አለ። መከላከያ መጥቶ እዛ ሲሰፍር ያው አማራ ክልል መስተዳድር ተጠይቆ ነው። በዛ ሁኔታ ነው እዛ ሰፍሮ ነበረው። ደግሞ የባቲ ወረዳ አንድ ቀበሌ ነበረች። እነዛ ህዝብ ወደ ሶስት መቶ አካባቢ ቤቶችም ነበሩ። ከዛ ለመከላከያ ካምፕ ለቆ ማለት ነው፣ ወደ ሌላ ወደ ከተማም እዛው አካባቢም ከወደ ላይ ተመልሶ ቤታቸው ያቋቋሙበት ሁኔታ ነበረ። ስለዚህ በዛ ደረ ያ መከላከያ እዛ ከገባ በኋላ ያን ጊዜ አፋር እዛ አካባቢ አንድ አፋር አልነበረም። ያ ኦሮሞ ነበረ የእኛ ፖሊስ ምንም እዛ ሲሰሩ ነበሩ። ያ መከላከያ እዛ ሲገባ ያን ተከትሎ አሁን ቡርቃ የምትባል ቦታ ላይ ሰፈር ይሰራሉ። በዛን ጊዜ ያው በሰላም ምናምን ኤረሄ ጉዳይ እያሉ የእኛ ህዝብም ያነሱ ነበረ። በዛም የነበሩ አማራሮችም ያነሱ ነበሩ። ያለፈ ከዛ በሁለት ሺ ስምንት አካባቢ ደግሞ የእኛ አርሶ አደር ሚኦይቱ የምትባል ቦታ ላይ ያው መሬታቸው ላይ ማለት ነው ወጣትም ምንም ተደራ እዛ አታክልት ምናምን ሲጀምሩ በዛ ያም ልማት እንዳለ አታክልት ምኑን ምኑን ምኑን በላውንቸርና ምናምን መጥቶ ያቃጥላሉ። ያ መሬት እስካሁን እንዳደረ ነው የደረሰው ጉዳት ይታወቃል በግልጽ አሁ ቤቶችም ተቃጥሏል። እንደዛ የሰው ህይወትም ያለፋለ ምን ያህል ቤቶች ተቃጥ የሰው ህይወት እንግዲም ታችም ከላይም አልፏል። ቤቶች ግን ወደ ሰላሳ በላይ ቤቶች አሁን ተቃጥሏል። መረጃውን አሁን ኮሚቴ አቋቁመን በቪዲዮ በተለያየ እንትን እየሰሩት ነው። በሰው ህይወትስ ላይ ሰው ህይወትም ተላልፏል ወሰኑም አሉ። ምን ያህል ይሆናሉ? ወደ አንድ አምስት መሰለኝ። የመቁሰል ጉዳት የደረሰባቸው ወደ አስር ሳይሆኑ አይቀርም። ያው መረጃ አብዴት አላደረግኩም። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሰን በበኩላቸው የግጭቱ መንስኤ አለመታወቁን ያስረዳሉ። የግጭቱ መንስኤ እስካሁን ድረስ ማወቅ አልተቻለም። ስለዚህ የተለየ ነገር የለም። ሁለቱም ህዝቦች መካከል ያው የቆየ አብሮነት የነበረ ከዛ ወጣ ያለ ግጭት የነበረ እና የጠራ ያለ ጉዳይ ነው ማለት ነው የተለየ ወይም ማሳያው ምን ይሆን? ረዘም ያለ ጊዜ የወሰደ ቶክስ የነበረበት ነው። መንደር ላይ ነው ቶክሱ የነበረው። ለዚህ መገለጫው ደግሞ ቤቶች ሊቃጠሉ ይችለዋል። እርሶም በተሳተፈባቸው መድረኮች እና ከእርሶም በፊት የነበሩ አመራሮች በነበሩባቸው አጋጣሚዎች በሁለቱ ብሔረሰቦች መካከል ያለው ልዩነት እንዲጠብ በሀገር ሽማግሌዎች እና በሃይማኖት አባቶች ጭምር እርቅ ሲካሄድ ነበረ። ይህ የሃይማኖት አባቶች እና የሀገር ሽማግሌዎች እርቅ ፍሬያማ ሆኖ መዝለቅ ማስጠንቀቅ ያልቻለው ለምን ይሆን? ዲቴይል ግምገማና ጥናትን የሚፈልግ ሆኖ ቀጣይነት ያለው ስራ በመስራት በኩል ያለ ክፍተት መስሎ ይሰማኛል። እርቆች ከወረዱ በኋላ የሕዝቡን አብሮነት የሚያጠናክሩ የልማት፣ የመልካም መስተዳደር የጋራ ተጠቃሚነቶችን ሊያሰፍኑ የሚችሉ ስራዎችን መስራት ይጠይቃል። ሁለተኛው ጉዳይ ከጸጥታው አኳያ እዛ አካባቢ ላይ ችግር መፍጠር የሚፈልጉ ግለሰቦች፣ በተለያየ መንገድ የሚገለጽ ችግሮችን የሚፈጥሩ አካላትን ለይቶ ቀጣይነት ያለው ስራ መስራት የሚጠ ጠይቅ ነው የሚሆነው። እንደምታስታውሰው ከአዳር ጋር ባለፈው አመት ረጅም ጊዜ የወሰደ ረጅም ሂደት እየተጓዘ እርቅ ነበር የፈጸም ነው ያልዘለቀበት ዋና ምክንያት አንዱ በጋድሌ መልክ የሚፈጸሙ ግድያዎች እና ከዚህ ከዚህ ጋር ተያያዙ እነዚያን ደግሞ ተከትለን ዋናነት ቀጣይነት ያለው ስራ መስራት ባለመቻሉ ጭምር የተፈጠረ ነው ጋድ ሲገድል ወንጀለኛ ነው መያዝ ያለበት አመራር መስጠትም አካባቢ ላይ የተወሰኑ ክፍተቶች አሉ የህዝብ ችግር ሊሆን አይችላል ይሄ ጉዳይ ከአፋር ክልል በኩል ያለውን ምላሽ ለማግኘት ተደጋጋሚ የስልክ ጥሪ አድርጌ አልተሳካልኝም እንዳገኘኋቸው ግን አስተያየታቸውን ለማካተት ሞክራለሁ ያም ሆኖ በአካባቢው የሚንቀሳቀሱት የአፋር ዴሞክራሲያዊ ፍትሀዊ ፓርቲ ሊቀመንበር መሀመድ ዳውድ ን አግኝቻቸው ግጭቱ ለእኛም ግራ የሚያጋባ ነው ሲሉ ገልጸውታል ከተማ ሴሚነር በኢትዮጵያ የተከሰተው የመንግስት ግልበታ ለውጥ ዘውት የተከትሎ በየክልሉ የነበሩ የአማራ ተወላጆቹ የሆኑት የመንግስት ሰራተኞቹ እንዲሁም መምህራኖቹም ከሌሎቹ ክልሎቹ ከስራ ሲበረሩ ሲፈላከሉ ኢማን በአፋር ክልል ከስራ የተበረረ መንግስትም ሰራተኛ ሆነ በመምህራንም የተበረረ አንድም ሰው አልነበርም። ምክንያቱም አፋር ጥሩ ባህል ስላለው በባህሉ ከሁሉም ጋር አብሮ ማብላት አብሮ በሰላም ለማኖር ስለሚፈልግ ነው። አካባቢው ብዙዎችን አቅፎ ደግፎ ሊኖር ነው ብለዋል። በቅርቡ እያየን ያለ ነው። በሽምግልና የታረቁ አካባቢዎች ጭምር ነው ግጭት የተፈጠረውና፣ ይሄ እንዴት ሊከሰት ይችላል? እንግዲህ ይሄ ነገር እንግዲህ ያው እኛም ራሱ ግራ እየቀበን ነው። ምክንያቱም እነዚህ ነው ያ ያው አሉ። ስለዚህ ነቀል ለውጥ ያስፈልጋል ነው ይሄ መንግስት አሰስበናል ነገር ይህን ችግር በዘላቂነት ለመቅረፍ ከአፋር ክልል ጋር የተደረገ ግንኙነት ይኖር ይሆን? የብሔረሰብ አስተዳደሩ ዞን ዋና አስተዳዳሪ ምላሽ አላቸው። በነገራችን ላይ ከመቼውም ጊዜ በላይ የአማራ ብሔራዊ ክልላዊ መንግስት ለዚ ጉዳይ ትኩረት ሰጥቶ በጋራ እየሰራ ነው። ዞኑ ብቻ ሳይሆን የጋራ አመራር እየሰጡ ያለ ነው። ከዚህ ጎን ለጎን ክልላችን አፋር ብሔራ ክልላዊ መንግስት ጋር የሚያደርገው ግንኙነት እንደተጠበቀ ሆኖ እኛም እንደ ኦሮሞ ብሔረሰብ አስተዳደር ከአፋር ብሔራዊ ክልላዊ መንግስት እስከ ክቡር ፕሬዚዳንት ድረስ የሚዘልቅ ተደጋጋሚ ግንኙነቶችን እያደረግን ነው። የተኩስ ማስቆም ስራውን የሰራ ነው። ክቡር ፕሬዚዳንቱ ጋር ባደረግናቸው ስ እርሰ መስተዳድሩ ጋር ማለት ሆኖ የአፋር እርሰ መስተዳድሩ ማለት ነው። ከዛ አኳያ ከእሳቸውም ጋር እየተገናኘን ያሉ ችግሮችን እያስረዳን፣ ታች ያለው አመራር ትክክለኛው መረጃ እንዲሰጣቸው መነሻ እየሰጠን በዛ አግባብ ነው ችግሩን ለመፍታት ጥረት እያደረግን ያለ ነው። የፌዴራል ፖሊስ ከትናንት ጀምሮ በአካባቢው በመገኘት ውጥረቱን የማርገብ ስራ በመስራቱ አሁን አንጻራዊ ሰላም መኖሩን ከአካባቢዎቹ የደረሱን ጥቆማዎች ያመለክታሉ። የተኩስ ማቆሙ ስራ እንደተጠናቀቀ የአመራር ለአመራር ውይይት ከነገ ጀምሮ እንደሚካሄድ የብሔረሰብ ዞኑ አስተዳዳሪ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ በመተከልና በወለጋ በተደጋጋሚ ዜጎችን ከጥቃትና ግድያ መታደግ ያለመቻሉ ለችግሩ የተሰጠው ትኩረት ውጤታማነት ማነስ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ባለፈው ሳምንት ባወጣው መግለጫ አስታወቀ። የችግሩን መንስኤ ለማወቅም የራሱን ጥረት እያደረገ መሆኑ ተጠቁሟል። መለስካቸው አመሃ ዝርዝሩን ይዟል። ኢዜማ በጽሁፍ ባሰራቸው መግለጫ ባለፉት ስድስት ወራት በእነዚህ የሀገሪቱ ክፍሎች ከሰብአዊ ርኅራኄ ውጭ አሰቃቂ ድርጊቶች የተፈጸሙ መሆናቸውን አስታውሶ በመንግሥት የተወሰዱት እርምጃዎች ግን ችግሩን የማይመጥኑ ናቸው ይላል። በዚህም ምክንያት የንጹሐን ሕይወት ዛሬም የጠፋ መሆኑንና የዜጎችን ደህንነት የማይጠበቅበት ሁኔታ ስለተፈጠረ በአካባቢው የሚኖሩ ዜጎች የፌዴራልም ሆነ የክልል መንግስታት በህይወት የመቆየት ዋስትናን ሊሰጡን አይችሉም ብለው እንዲያምኑ የሚገደዱበት ደረጃ ላይ ደርሰዋል፣ ይላል መግለጫው። መግለጫውን መሰረት አድርጎ ቪኦኤ ተጨማሪ ማብራሪያ እንዲሰጡት ለፓርቲ ኮሚኒኬሽን ቡድን መሪ ለአቶ ዘላለም ወርቅ አገኘሁ መግለጫውን በእነዚህ የሀገሪቱ ክፍሎች የተለየ ችግር ያለ በሚመስል መንገድ በዚህ ወቅት ለማንሳት ለምን ፈለጋችሁ የሚል ጥያቄ አቅርቦ ነበር። እነዚህ ቦታዎች ሰው የተመረጠ ጥቃት የሚደርስበት ከፍተኛ መሰናክል ያለበት ቦታ ነው ብለን መግለጫ ወጥተናል። መንግስትም ጉዳዩን ያውቀዋል። አሁን የትናንትናው መግለጫ ያስፈለገበት ምክንያት ቦታዎቹን ካለማወቅ ወይ ደግሞ ችግሩ እንዳለ ካለመረዳት የመጣ አይደለም ብለን ማመን ያደርሰናል። ለችግሩ ትኩረት ሰጥቶ መፍትሄ የመስጠት አቅም ማነስ ወይም ደግሞ መፍትሄ ያለመስጠት ችግር ነው ብለን ስላመንን ነው እና ትኩረት ሊሰጠው ይገባል የሚል አቅጣጫ ለማስያዝ ነው። ከዛ ውጪ ግን የመግለጫውንም ይዘት ካየኸው በጣም በተደጋጋሚ ቦታዎቹ ላይ ጥቃት እየደረሰ ነው። ከዛም ደግሞ የበዘለለ የሚያሳስብ ደግሞ የክልል አስተዳደሮች በጉዳዩ ላይ ሲጠየቁ ኃላፊነት ሲወስዱ ያለ ማየት ነገሩን አሳሳቢ ያደረገዋል። ከዚህ በፊት የተጠየቀ ሰው የለም፣ ከዚህ በፊት እርምጃ የተወሰደበት ሰው የለም። ስለዚህ ምንም ችግር የለባቸውም ደግመው ያንን ጥፋትና ያንን ምልኪት ላለመፈጸማቸውና ይሄ አሳስቦን ነው የትናንቱ መግለጫ ያወጣንበት። አቶ ዘላለምን የዚህ ችግር መንስኤዎች ምንድን ናቸው ብሎ ፓርቲያቸው እንደሚያምን ወይም በዚህ ረገድ የተለየ የአካባቢው ሁኔታ ትንታኔ ፓርቲያቸው ይኖረው እንደሆነም ቪኦኤ ጥያቄ አቅርቦላቸዋል። አካባቢ ኦነግ ሸኔ የሚባለው ቡድን የሚንቀሳቀስበት ሜሪያ ነው። እዚህ በፊት ለሶስት ጊዜ ተደጋጋሚ ጥቃቶች እና አርኬቶች የተሰራበት ነው። ይህንን መንግስት ያውቀዋል። የቡሉ እንቅስቃሴ የሚታወቃል እና እንደ መንግስት ከጀርባ ያሉ ሀይሎችም በደንብ አጥንቶ መፍትሄ መስጠት ኃላፊነት አለባቸው። እኛ ግን እንደ ፓርቲ ሁሌም የሚያሳስበን ድንገት ምንም የማይታወቅበት ቦታ ላይ ምንም መረጃ የሌለን ቦታ ላይ እንደዚህ አይነት ኢንሲደንት ቢፈጠር ወይ መንግስት መረጃ የሌለው ቦታ ላይ እንደዚህ አይነት ኢንሲደንት ቢፈጠር ድንገታዊ ጥቃት ነው ወይም ደግሞ የሽብር ጥቃት ነው ልትለው ትችላለህ። እነዚህ ጥቃቶች ግን ተደጋግሞ የሚፈጸምባቸው ቦታው እና ለመንግስት የሚታወቁ ቦታዎች ናቸው። የተለዩ ቦታዎች ናቸው። ህዝብን አድል እያጠቃ ያለው እንደምታየው የተወሰኑ የታጠቁ ቡድኖች ናቸው። ታርጌት እያደረጉ አንድን ብሔረሰብ የመግደል ዘመቻ ውስጥ የገቡትና ይሄ በመንግስት ደረጃ አናሊሲስ ተሰርቶበት እየተሸነፈ ካለው ሀይል ጋርም ግንኙነት ያለው ነገር ከሆነ እኔ አይ ቲንክ በጊዜ ተቆርቶ ሊባል የሚገባው ነው ብዬ ነማ አቶ ዘላለምም ሆኑ ፓርቲው እንደሚሉት ዋናው ችግር ለዚህ አካባቢ በቂ ትኩረት አልተሰጠም የሚል ይመስላል። የመተከሉ ሲዛውን ካየ በኮማንድ ፖስት መተዳደር ከጀመረ ምን ያህል ጊዜ ሆነ? መከላከያ ያለሆ ኮማንድ ፖስት ከተቋቋመ እዛ ቦታ ላይ በጣም ረጅም ጊዜ ነው። ባለፉት ሶስት አራት ወራት ኮማንድ ፖስት ስር ያለ ቦታ ላይ እና በኮማንድ ፖስት ስር ያለ ቦታ ስር ነው። እንደዚህ አይነት ጥቃቶች እየተፈሰሰ ጉዳዩን በደንብ ማጥናት ይፈልጋል። ይህኛ የትኩረት ጉዳይ ነው ብለን ያለው ለዚህ ነው። አካባቢ አደጋ ኤሪያ እንደሆነ ትኩረት ሰጥቶ መፍትሄ መስጠት ችግር አለ ብለን በእናንተ እንግዲህ እንዳላችሁት ችግሩ ለማስቆም በቂ ትኩረት አልተሰጠውም የሚል ነው። ትኩረቱ የጎደለው ከየት ነው? ከፌዴራል መንግስቱ ነው? ከክልሉ መንግስት ነው? ወይም ከተጎራባች ክልሎች ነው? ምንድን ነው? ትኩረት ስትሉ ምን ማለታችሁ ነው? እዚህ ላይም ሁለት ነገር ልበል። ምን መሰለህ፣ አንደኛ በቅርብም እንግዲህ እንዳየነው የቤንሻንጉል ክልል የሚያስተዳድረው የቤንሻንጉል ብልጽግና እና የአማራ ክልልን እያስተዳደረ ያለው የአማራ ብልጽግና እንግዲህ እርስ በርስ የሚሰጣቱትን የሚሰጣጡትን ምልልሶች እያየን ኃላፊነት ከመውሰድና አካባቢው ላይ የተፈጠረውን ችግር ከመፍታት ይልቅ የክልሎች ጎንዮሽ ፉክቻ አድርገውታል። ጉዳዩ ነው ያው ለችግሩ መጀመሪያ በቤንሻንጉል ክልል ደረጃ ለመፍታት ተሞክሮ አቀቷል አልተቻለ ስላልተቻለ በፌደራል ደረጃ በመከላከያ ሰራዊት የሚመራ ኮማንድ ፖስት ተቋቁ ይሄ ኮማንድ ፖስትም እንግዲህ ሊፈተው አልቻለም። እሱ እዛ እያለ ነው ዜጎች እየተገደሉ ነው። ይህ የሚያሳየው መንግስት ለእንደዚህ አይነት ፖኬት ቦታዎች ትኩረት ከመስጠት ይልቅ ሀይል ሚዛኑን ወደ ሰሜን አድልቷል፣ ወይ ደግሞ እንግዲህ ዛ ያለውን ጦር አውጥቶ ይሁን ወይ እዛ ላይ ትኩረት ያለማድረግ ችግር ነው እንጂ ያመጣው። ከክልል አልፎማ ቤንሻንጉል ክልል እንደማይችለው በመከላከያ የሚመራ ኮማንድ ፖስት ተቋቁሞ እሱ ነበረ ኦፕሬሽኑን እየመራ የነበረው። አሁን እሱም እያለ ሰዎች ከተገደሉ ቦታው ላይ ኮማንድ ፖስት ተቋቁሟል፣ ግን በትኩረት ስራ እየተሰራ አይደለም። ኮማንድ ፖስት ማቋቋም ብቻ ውጤት ሊያመጣ አይችልም። እና ትኩረት አጥቷል፣ አቴንሽናችን ወይ ወደ ሌላ ቦታ ሄዷል፣ ትኩረት አጥቷል ያንበት አንዱ ምክንያት ይሄ በሁለቱ ክልል እያስተዳደሩ ባሉ ካሉ ሀይሎች መካከል ደግሞ የምናየው ደግሞ ሽኩብላ አሳሳቢ እንደ ፓርቲ የፓርቲያቸ የውስጥ ጉዳይ ቢሆንም እንደ መንግስት ግን አገር እየመሩ ያሉ ፓርቲዎች በአደባባይ እንደዚህ አይነት ሽኩቻ ውስጥ ሲገቡ ስታይ ሌላ አሳሳቢ ራስ ምታት ይሆንብሃል። የቤንሻንጉል ብልጽግናና የአማራ ብልጽግና የሚያወሩት መግለጫዎች ስታይና አካባቢውን ጠቅላላ ስጋት እንዲኖርበት አድርገውታል። በጣም ቮለታይል ኤሪያ ነው እንደምታውቀው፣ ታላቁ ህዳሴ ግድብ ያለበት ኤሪያ ነው። በጣም ሰፊ የሆነ ቦርደር ከሌላ ሀገር ጋር የምንጋራበት አካባቢ ነውና በጣም ጥንቃቄ የሚፈልግም ቦታ የፓርቲው የኮሚኒኬሽን ቡድን ኃላፊ እንደሚሉት ከሆነ ድርጅታቸው የራሱን መዋቅር ተጠቅሞ የመጀመሪያ ደረጃ ጥናት አድርጓል። በቅርብ ጊዜም ስፋትና ጥልቀት ያለው ጥናት ለማካሄድ ቡድን ያሰማራል። ከዚህ በመነሳት የራሱን ምክር ሀሳብም ያቀርባል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች አሁን ንግድና ምጣኔ ሀብት። ባለፈው ሳምንት ጀመር ያደረግነው ቅንብር ቅንብር ነው። ባለፈው ሳምንት ጀመር ያደረግነው ነው ቅንብር ነው። ንግድና ምጣኔ ሀብት ለምሽቱ ይዞ የቀረበው ወጣቱ ይሰራል ወጣቷ ትሰራለች የሚለው የማስተር ካርድ ፋውንዴሽን ፕሮጀክት እንደ አውሮፓውያን የዘመን አቆጣጠር በ2030 ዓ ም 10 ሚሊዮን ወጣት ኢትዮጵያውያንን ስራ ለማስያዝ አልሞ በመስራት ላይ መሆኑን ነበር ያመለከተው። የ300 ሚሊዮን ዶላር መነሻ በጀት በመመደብ የተነሳው ዓለም አቀፉ ግብረሰናይ ድርጅት በተለያዩ የሙያ መስኮች የሰለጠኑ ወጣቶችን ክህሎት በማሳደግ ለስራ ቅጥር ዝግጁ ያደርጋል። የራሳቸውን ድርጅት ማቋቋም ለሚፈልጉ የፈጠራ ዝንባሌ ላላቸው ወጣቶችም የገንዘብ ድጋፍ ያመቻቻል። ከራሳቸውም አልፈው ሌሎችን እንዲረዱ የሙያ የገንዘብና የአቅም ግንባታ ድጋፎችን እንደሚያደርግም ይናገራል። በአፍሪካ ወደ ሰላሳ ሚሊዮን በኢትዮጵያ ደግሞ አስር ሚሊዮን ወጣቶችን በአስር ዓመት ውስጥ ስራ ለማስያዝ ስለተነሳው ድርጅትና ፕሮጀክቶቹ የሚያስረዱን አቶ አለማየሁ ኮንዴ ናቸው። ቀደም ሲል በሩዋንዳ አሁን ደግሞ በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ የሆኑት አቶ አለማየሁ ኮንዴ በዛሬው ውይይታቸው ደግሞ በሩዋንዳ ስለነበረው ተመሳሳይ የስራ ልምዳቸው እና ወደ ኢትዮጵያ ከመጡም በኋላ ስለ አስተዋሏቸው ጉዳዮች ያላቸውን ልምድ ያካፍላሉ። አቶ አለማየሁ ኮንዴን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው። የሩዋንዳን ነገር ካነሱት እሱን አነሳ ቦታ አለው ብዬ ነበረ። የወታሪኮን ሳይና ምንድነው፣ በሩዋንዳ ያዩት ልምድ እና ያንን ወደ ኢትዮጵያ ማምጣት የሚቻልበት ሁኔታ አለ ጥያቄ ጠየቀኝ። ገና ኢትዮጵያ ለመምጣት ስትራቴጂ ዲዛይን ስናደርግ በኢትዮጵያ ስራ ዕድል ፈጠራ ኮሚሽን አስተባባሪነት ኢትዮጵያ ያሉ ዋና ቁልፍ ሚኒስትሪ ኤክስፐርቶችን ወደ ሩዋንዳ ጋበዝኳቸው። እኔ ሩዋንዳ እዛ ካንትሪ ሄድ ነበርኩና ሩዋንዳ ጋበዝኳቸውና ለአንድ ለሳምንት ሲኑና ሩዋንዳ ያሉ አንዳንድ ነገሮችን እያቸው ብዬ ሩዋንዳ ብዙ መማር የምችለው ነገር አለ። ለምሳሌ ሩዋንዳ ዴቨሎፕሜንት ቦርድ የሚባላል እዛ ዋን ስቶፕ ሾፕ የሚባል ቢሮ አለ። አንድ ወጣት እዛ ቢሮ በገባ በሶስት ሰዓት ውስጥ ትንሽም ድርጅቱን ተመዝግቦ ፈቃድ አግኝቶ ከዛ በኋላ የታክስ ታተሱን አግኝቶ ገንዘብ ከየት እንደሚያገኝ በቻ በሞባይል ያንን በሶስት ሰዓት ጊዜ ውስጥ ተመዝግቦ ይጨርሳል እና ያ አሁን ለወጣቱ በጣም እንትን ነው። ወደሚቀጥለው ስራ ያሸጋግረዋል እና አንድ ቢዝነስ ለቢዝነስ ዲቨሎፕመንት አሁን እዚህም ሀገር የእንቅስቃሴው ከፍ እያለ ነው ማይቻለን እና ኢዝ ኦፍ ዱዊንግ ቢዝነስ በጣም ቀላል ነው እዛ። አንድ ሰው ቢዝነስ ለመስራት ከፈለገ ፕራይቬት ሴክተር ላይ ለመንቀሳቀስ ከፈለገ፣ ኬት ገንዘብ ያገኛል? እንዴት ያገኛል? በምን መንገድ ነው የሚሰራው? ማንና ኮኔክት ያደርጋል? በተመዘገበ በተወሰነ ደቂቃ ውስጥ ሞባይል ፎን ውስጥ ሁሉም ኢንፎርሜሽን ያገኛል። የት ሄድ እንዳለበት ያውቃል። ምን ማድረግ እንዳለበት ያውቃል። ምን ያህል ጊዜ ታክስ እገዛ እንደሚያገኝ ያውቃል። ከዛ በኋላ ደግሞ በእንቅስቃሴ ውስጥ ደግሞ የሚያስፈልገው ችግር ካለበት የት እንደሚሄድ ያውቃል። ይህን ለወጣቶች ከፍተኛ እንቅስቃሴ ነው። በሞባይል ነው የሚከፈለው፣ እንደዚህ የብር ትራንዛክሽን ወይም ሩዋንዳ ሺሊንግ ትራንዛክሽን አይኖርንም። ብዙ ሁሉ ነገር በሞባይል ነው ሴቭ ማድረግ ይችላሉ። ብድር ለማግኘት በጣም ብዙ ችግር የለባቸው። ምክንያቱም ብዙ ድርጅቶች እነሱን ይሄ የመያዣ ኮላተራል የሚባለውን ነገር የሚሸፍኑላቸው ፈቃደኛ ድርጅቶች ይኖራሉ። እንደዛ ነው እኛ በአሰርካድ ፋውንዴሽን ውስጥ እዛ የምንሰራ ትልቁ ስራ፣ በሁለት ትልልቅ ስራ ነው ያለን እዛ። አንደኛው የቱሪዝም እና ሆስፒታሊቲ ላይ ነው። ሩዋንዳ በጣም ጥሩ የቱሪዝም መስህብ አላት። በቱሪዝም ቫልዩ ቼን ደግሞ ከበጣም ብዙ ነው። ሆቴሎች አሉ አርቲፋክት የሚሸጡ ወጣቶች አሉ፣ ቱሪስት ጋይድስ አሉ፣ እቺ ትንንሽ ሰንደቅ ዓላማ ባንዲራ የምትሰራ ምግብ የሚሰሩት ሆል ቫሊው ቼን ላይ ነው የምንሰራው እና እዛ ላይ ወደ አርባ ሺህ ወጣቶችን እንዴት አድርገው እንደሚሰማሩ ነው ዲዛይን ያደረግነው። እና በዚህ ላይ ሩዋንዳ መንግስት ደግሞ በጣም ከፍተኛ ደረጃ ወጣት ሰፖርት ያደርጋቸዋል። ሌላኛው ትልቁ ስራችን ሩዋንዳ ውስጥ ምናልባት ለኢትዮጵያም ትምህርት የሚሆነው በተለይ ሰከንደሪና ኤሌመንተሪ ስኩል አስተማሪዎች ላይ ፎከስ ያደረገ ነው። ደረጀ ብጠይቅ አሁን አንተን የሰከንደሪ ስኩል አስተማሪ የት እንዳለ ታቃለ? የሰከንደሪ ስኩል ሳይንስ አስተማሪ የት እንዳለ ታውቃለህ? የት በህይወቱ የት እንዳለ ምን እንደሚሰራ፣ ወይም ደግሞ የኬሚስትሪ አስተማሪ የማስ አስተማሪ። ኤግዛክትሊ ያ። ብዙዎቹ ብዙዎች ሰከንደሪ አስተማሪዎች፣ ዩኒቨርስቲ አስተማሪዎች ጥሩ አይከፈላቸውም። አንድ ቦታ ላይ ይገባሉ፣ ከዛ በኋላ ዘቀሩ እዛ ከቀሩ በኋላ ይወልዳሉ። ሌላ ፕሮሞሽን ካላገኙ ወይ ትምህርት ካላገኙ ወይ ብቻ በዛው ድሮ በተማሩት ላይ ይቀራሉ። ብዙ አፍሪካ ሀገሮች ውስጥ ይሄ ትልቁ ችግር ነው። ስለዚህ ሰከንደሪ ስኩል ላይ ለሚያስተምሩ አስተማሪዎች ትልቅ ካፓሲቲ ቢልድ የሚያደርግ ፕሮግራም ዲዛይን አድርገናል እና በከፍተኛ ደረጃ ሰከንደሪ ስኩል አስተማሪዎችን ወደሚቀጥለው ብቃት በማብቃት ሀያአንደኛ ሴንቸሪ ቴክኖሎጂ ሀያአንደኛ ሴንቸሪ ትምህርታቸውን ማጎልበት ከዛ በኋላ መንግስትም ሪኮግናይዝ አድርጓቸው ፕራይቬት ሴክተር ሪኮግናይዝ ቸ ወደሚቀጥለው ደረጃ ማፍቃት፣ የእነሱ መነቃቃት ተማሪዎቹን ወጣቶችን እንደገና መልሶ ያነቃቃል። ስለዚህ የሮዋንዳ ፕሮግራማችን ትልቁ ትምህርት ለኢትዮጵያ የሚሆነው በተለይ ጥቃቅን እና አነስተኛ ኢንዱስትሪዎች ላይ ቱሪዝም ቫሉ ቼን ላይ የሚና ቼን የላቸው ምግብ ከሚታረስለው ሴት ጀምሮ ቱሪዝምም ከኤርፖርት ጀምረህ ከጎረላ የሚታይበት ቦታ ድረስ ብቻ ማት ነገር አለ ወይም ደግሞ የኮንፈረንስ ቱሪዝም አላቸው። በጣም ትልልቅ ኮንፈረንስ ሆሎች አሏቸው። እንዴት አድርገው እንደሚስቡ፣ ወጣቶች በኮንፈረንስ ቱሪዝም ላይ ምን ያህል ፓርቲሲፔት እንደሚያደርጉ፣ ሆቴሎች ላይ ከሆቴል መስተንግዶ ከታች ጀምሮ እንዴት አድርገው እንደሚሰሩ፣ በተለያየ ቦታ ላይ ሆቴል ውስጥ እንደሚሳተፉ ማመን ያቅታል። በጣም ብዙ ወጣቶች በዚህ በቱሪዝምና ሆስፒታሊቲ ላይ ፓርቲስፔት ያደርጋሉ እና ኢትዮጵያ ትልቁ ተስፋችን ያ ነው። አሁን በጣም ብዙ ሆቴሎች ያሉ ቱሪዝም ሆስፒታሊቲ አንዱ ትልቁ አቅጣጫ ነው መንግስት የሚያስቀምጠው እኛም አዘ ፕራይቬት ሴክተር መተን ያየ ነው ከመንግስትም ጋር አንላይን የምናደርገው ቱሪዝም ሆስፒታሊቲ አንዱ ሴክተር ነው። ያ ማለት እንግዲህ ቱሪዝምና ሆስፒታሊቲ ከሆቴሎች ጋር መስራት ብቻ አይደለም። ከነሱ ጋር በዛ አቅጣጫ ሊሰው የሚችሉ በጣም ብዙ ወጣቶች አብረው ሊሳተፉ ይችላሉ። ከመኪና መንዳት ከታክሲ መንዳት ጋር የተገናኘ ከምግብ ማብሰል ጋር የተገናኘ ቱሪስቶችን ወዲያ ወዲህ ከመውሰድ ጋር እንደውም ቨርቹዋል ቱሪዝምን ሁሉ ለመጀመር የሚቻልበት ኮንዲሽኖች አሉ። አንዳንድ ፕሮፖዛሎች እየመጡ ነው። በጣም ኢኖቬቲቭ የሆኑ ፕሮፖዛሎች ተለይ በቱሪዝም መስክ ላይ ልንሰራ የምንችልበት እነዚህ የዘረዘሩልኝን ልምዶችና ተሞክሮዎች በኢትዮጵያ ተግባራዊ ለማድረግ እስካሁን ምን ተስፋ አይተዋል? ምን ያህል እየሰሩበት ነው? በዚህ ዙሪያ ላይ እንግዲህ እኔ የተመጣው አንድ አመት ከምናምን ነው እና ኢትዮጵያ የተመለስኩት ከአስራ ሰባት አመት በኋላ ነው እና ከዚህ በፊት ኢትዮጵያ መተን ለመስራት ብዙ ጊዜ እንሞክርና ወይ ስቴት ኦፍ ኢመርጀንሲ ይኖራል ወይም ደግሞ የተለያየ ነገር ችግር አለ ይባልና እንመለሳለን። አሁን ግን ከመጣም በኋላ ዲጂታል ቴክኖሎጂ መጠቀም መቻል፣ ባንኮች የማበደር ፈቃደኝነት መጨመር፣ ብዙ የወጣትን ተቀጣሪነት ወጣትን ወደ ስራ ሊወስድ የሚችሉ ኢንፍራስትራክቸር መዋቅሩ እየሰፋ መጥተዋል። ትንሽ የሚያበረታቱ ሁኔታዎች ብዙ አሉ። ለምሳሌ አሁን እኔ አንድ ምሳሌ ልስጥህ። ሀያ አራት ሺህ ማይክሮ ኢንተርፕራይዞችን በዚህ በኮቪድ ምክንያት ከስራ ይወጡ በቃ ጠቅላላ ኮቪድ ሲመጣ በሙሉ እነዚህ ማይክሮ ኢንተርፕራይዞች ይለቅ፣ በቃ ምንም ማድረግ አልችሉም። ሰራተኞቻቸውን ሁለትም ሶስት የሚኖራቸው ስራቸውን በት ነው ተለዩ። አሁን እነዚህን ወደ መልሶ እንዲያገግሙ ለማድረግ ስሞል ኢንተርፕራይዞችም አራት፣ አምስት፣ አስር ሰው የቀጠሩ ድርጅቶችንም በት ነው ራሳቸውን የወጡትን ወደ ስራ ለመመለስ አሁን አንድ ሬዚሊየንስ ፈንድ የሚባል ወደ ሀያ አራት ሀያ አምስት ሚሊዮን ዶላር ፕሮግራም ከፈት እንግዲህ ልንሰራ የፈለግነው ከባንኮች ጋር ነው እና ትልቅ ኢምፕሩቭመንት ነው። ባንኮች ፈቃደኛ ሆነው እነሱም ራሳቸው ምናልባት አንዳንድ ወጣቶች መክፈል ባይችሉ ለማድረግ እንዲቻል ሁሉ ተብሎ ካለምንም ኮላተራል ካለምንም አስገዳጅነት ይህንን አስይዝ ይህንን አታዚዝ ሳይባሉ ወጣቶች ገንዘብ በቅድሚያ የሚያገኝበትን መንገድ ዲዛይን ለማድረግ ከሌሎች ከጆብ ክሬሽን ኮሚሽን ከፈርስት ኮንሰልት ጋር ከክስያ ጋር እና ዳሽን እና አዋሽ ባንክ ጋር በመተባበር አሁን ትልቅ እንቅስቃሴ ነው። እኔ ከዛሬ ሁለት ዓመት በፊት እኔ ከዳሽን ባንክ ወይም ከአዋሽ ባንክ ጋር ለመስራት እንመጣለን ብለን አስበን ነበር። ምክንያቱም ሪጅድ ነው ፖሊሲያቸው ነው የምንሰማው። ከወጣቶች ጋር ለመስራት ኢንፍራስትራክቸር የላቸውም። እነዚህን ወጣቶችን በተለይ ማይክሮ እንድ ስሞል ኢንተርፕራይዞችን እንደ አጋር፣ እንደ ደንበኛ ወደፊት ደንበኛ ለማድረግ አስበዋቸው አሁን ግን ስታይ ብዙዎቹ ባንኮች ዲፓርትሜንት አላቸው፣ ማይክሮ ስሞል ኢንተርፕራይዝ ዲፓርትሜንት አላቸው። ለወጣቶች ኦፕን ራሳቸውን ከፍተው ለማበደር ያስባሉ። በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ ከሆኑት አቶ አለማየሁ ኩንዴ ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ውይይት በደረገጻችን ማድመጥ የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ለሳይንስ ውድድር 400ሺ ዶላር ያሸነፈች የ17 ዓመት ወጣት። በዓለም ዙሪያ ያሉ በአስራዎቹ ዕድሜ የሚገኙና ለሳይንስና ለሂሳብ ትምህርት ፍቅር ያላቸው ልጆች በየዓመቱ የሚወዳደሩበት ብሬክትሩ ጁኒየር ቻሌንጅ የተሰኘ ችሎታቸውን የሚያሳዩበት የጥሎ ማለፍ ውድድር የዘንድሮ አሸናፊ በካናዳ ተወልዳ ያደገችው ማርያም ሞገዝ ጸጋይ በአጠቃላይ የ400ሺ ዶላር ሽልማት አግኝታለች። ስመኝሽ የቆየ፣ በዓለም ላይ ከተወዳደሩት አምስት ሺህ ስድስት መቶ ተማሪዎች መካከል አንደኛ በመውጣት ይህን ስኬት የተጎናጸፈችውን ማርያም ሞገስን እና ወላጅናቷን ምራዊት እዮብን አነጋግራለች፣ እንደሚከተለውም ታቀርበዋለች። Your challenge, the two hundred fifty thousand dollar scholarship, a hundred thousand dollar science lab for your school, the fifty thousand uh, dollars for your uh, Canada's told that the true Yasra Sabatamato, Mariam Mogaz a day. ለመጀመሪያ ጊዜ በተወዳደረችበት ዓለም አቀፍ የሳይንስና ሂሳብ ትምህርት ውድድር ማሸነፏን የሰማችው ጥቂት ተማሪዎች ርቀታቸውን ጠብቀው በተቀመጡበት የትምህርት ቤቷ ክፍል ውስጥ በቪዲዮ አማካኝነት ነው። ለትምህርት ቤቱ ገቢ የማሰባሰቢያ ስራ ላይ ለመሳተፍ በሚል ሰበብ ተጠርታ በቦታው የተገኘችው ማርያም ውድድሩን እንዳሸነፈች ሲነገራት በድንጋጤና ባለማመን ግራ ስትጋባ የውድድሩ አዘጋጆች በለቀቁት ቪዲዮ ላይ ይታያል። በጣም ደንቅጬ ነበር። አላመንኩትም ስሰማው እና ትንሽ ጊዜ ፈጀኝ እያሰብኩት ያ በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኛል። በዓለም ዙሪያ ከአስራ ሶስት እስከ አስራ ስምንት አመት የእድሜ ክልል ውስጥ የሚገኙ ልጆች የሳይንስ ወይም የሂሳብ ጽንሰ ሀሳቦችን የሚያስረዳ የሶስት ደቂቃ ቪዲዮ በማዘጋጀት በሚወዳደሩበት ውድድር ማርያም ያሸነፈችው ኳንተም ተነሊንግ የተሰኘ የፊዚክስ ጽንሰ ሀሳብን በግሏ ጥንታና ተረድታ በቀላልና ለማንኛውም ሰው በሚገባ መልኩ ማስረዳት በመቻሏ ነው። ዝም ብዬ ስለ ፊዚክስ እና ስለ ኳንቱም ሜካኒክስ እና በዛ የተገናኙት ነገሮች አነባለው እና ቪዲዮዎች ምናምን አያለው፣ መጽሐፍ፣ አርቲክሎች ምናምን አነባለው እና በሱ ነው የተማርኩት። ይሄ የሃይ ስኩል ትምህርት አይደለም፣ ይ ኳንቱም ተኖሊንግ እና ኳንቱም ፊዚክስ። ስለዚህ በራሴ እየፈለግኩኝ እያነበብኩኝ ነው የተማርኩት ከዛ በዚህ ለቪዲዮ ውድድር መምረጥ ሲኖርብኝ ኳንተም ተነሊንግ መረጥኩኝ። በመቶ ሀያ አራት ሀገራት የሚገኙ አምስት ሺ ስድስት መቶ ተማሪዎች በተሳተፉበት የዘንድሮ ዓመት ውድድር ማርያም አንደኛ ሆና በማሸነፏ በአጠቃላይ አራት መቶ ሺ ዶላር የተሸለመች ሲሆን ሁለት መቶ ሀምሳ ሺ ዶላሩ የእሷን ትምህርት ወጪ መሸፈኛ አንድ መቶ ሺ ዶላሩ ለምትማርበት ትምህርት ቤት፣ ሀምሳ ሺ ዶላሩ ደግሞ በቅርብ ስትረዳትና በውድድሩ ስታበረታታት ለነበረችው አስተማሪዋ የሚሰጥ ነው። ይህ ለትምህርት ቤቷ ትልቅ ደስታ እንደፈጠረ ማርያም ታስረዳለች። በጣም ደንግጠው ነበር እና በጣም ደስ ብሏቸው ነበር እና ትልቅ ነገር ነው ለትምህርት ቤታችን ገንዘቡ ለመድረቅ እንዲደርሳቸውን አዲስ ሳይንስ ላብ ይከፍታሉ። ልጆች ሞር ሳይንስ እንዲወዱ እና ሳይንስ እንዲሞከሩ ና ኤክስፔሪመንት እንዲያደርጉ። ሁሌ የሆነ ነገር ስጠይቅ አስተማሪ ታግዘኛለች፣ ትረዳኛለች። ሁሌ ስለ ሳይንስ እንነጋገራለን እና በሱ እርዳታ ና በሷ ኢንቱዚያዝም በጣም ሰፖርት አድርጋኛለች። ዘንድሮ አስራ ሁለተኛ ክፍልን አጠናቃ በመጪው አመት ወደ ዩኒቨርሲቲ የምትገባው ማርያም በሙዚቃና በስዕልም የተካነች ናት። የዚህ ስኬቷ ዋና ምስጢር ግን ከጀርቧ ሆነው ድጋፍ የሚያደርጉላት ወላጆቿ መሆናቸውን ትገልጻለች። ከልጅነቴ ጀምሮ ሁሌ የምፈልገውን ነገር ሁሌ ያግዙኝ ነበር እና ሰፖርት ያደረጉኝ ነበር። የሆነ በሳይንስም ይሁን በሙዚቃ ወይ በስዕልና አርቲ ይሁን የሆነ ነገር ከፈለግኩኝ ወይ ከጠየኩኝ እስከሚችሉ ድረስ ያ ብዙ ነበር እና በጣም ነው መወዳችሁ እና በጣም አመሰግናለሁ ሁሉ ነገር ላረጋችሁልን። የማርያም እናት ወይዘሮ መርሃዊት እዮ የልጇን ማሸነፍ ስትሰማ የተሰማትን ስሜት ለመግለጽ ቃላት ያጥረኛል ትላለች። ደውድ አላምንሽም በቃ ምን ብለሽ እንትና አትበይ ምናምን አልኳት። ከዛ እሷን አላምን ብዬ ጋዜጠኛው ነው ይኸው ካሜራ ክሮዋል ነዚህ እየዋሸች እየቀለደች አይደለም እና አሸንፋለች ሲል ራሴን መቆጣጠር አቃተኝ። በጣም አለቀሽብኝ እና የሆነ ምን ሳፈፉላ መሰለ ለመናገር ከዛ በቃ አታሚም ከነፊያ ማይን የሮጥኩት በቃ ልጆቹን አሳፍሽል ሮጠን ሄድም ቤት መጥቼም ራሱ በቃ ዝም ብያለቅሳለሁ ባየኋት ቁጥር ምን ትንሽ ነው ጥገኛች አላቅ ቢሰማኝን ስሜት በህይወቴ ለመጀመሪያ ጊዜ የሚሰማኝን ስሜት ማወቃቀር ያልኩኝ በቃ ኤቭሪዴ አሁንም ድረስ ነው ምልሽ ልክ ከእንቅልፌ ስነቃ ያስደነግጠኛል። በቃ ሁሉ ነገር መለወጡ ምናምንና እግዚአብሔር ይመስገን በጣም ደስ ደስ ደስ የሚል ነገር ነው። ሙሉ ጊዜዋን ማርያምንና ሌሎች ሁለት የአስራ አምስት አምስትና የሶስት አመት ልጆቿን ለማሳደግ እንደሰጠች የምትናገረው መርሃዊት ማርያም ከልጅነቷ ጀምሮ የትምህርትና የማንበብ ፍቅር እንዲኖራት መጽሐፎችን በመግዛትና በማንበብ ታበረታታት ነበር። ለልጆች ስኬት ትልቁ ቁም ነገርም ወላጆች ጊዜያቸውን መስጠታቸው ነው ስትል ትመክራለች። እኔ የሰጠኋቸው ጊዜ ነው። በቃ በ በፍቅር ፍቅር ነው የሰጠው፣ ሌላ ምንም ነገር አይደለም። ልጆች ትልቅ ቤት ውስጥ ስላኖርሻቸው፣ ውድ ነገር ስለገዛሽላቸው፣ ስላዝናናሽ፣ በገንዘብ አይደለም። ልጆች ከማንም በላይ እኛን ነው የሚፈልጉት፣ ከማንም በላይ እኛን ነው የሚያዩት። በቃ ያንን ኤንቫይሮመንት ነው ለእነሱ የፈጠርኩትና አሁን እኔ ለሌላ ሰው የምመክረው ስልሽ፣ ከባድ ነው ሕይወት። በእርግጥ እዚህ ሀገር ግዴታ መስራት አለብሽ፣ ኃላፊነት አለ ግን ምንም ነገር ቢሆን ጊዜ ለልጆቻችን መስጠት እስፔሻሊ አሁን ብዙ ጊዜ ወላጆች እኛ ላይ ያለ ችግር የማየው በጣም ስክሪን ላይ ልጆች ጊዜያቸውን ያጠፋሉ። በተቻለ አቅም ያንን ነገር ሊሚት ማድረግ ብንችል ከልጅነታቸው ጀምሮ ራሳቸው ኤክስፕሎር እንዲያረጉ ማድረግ እና ሞርከኛ ጋር ጊዜ ቢያሳልፉ። ላሉ ማርያም በዚህ ውድድር ስታሸነፍ የመጀመሪያ ካናዳዊት መሆኗን ተከትሎ የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ አኩርተሽናል የሚል መልእክት በትዊተር አማካኝነት አስተላልፈውላታል። ለማርያም ይህና ከመላው ዓለም የሚደርሷት የደስታ መግለጫዎች ካሰበችው በላይ እንደሆነ በደስታ ትናገራለች። ተማሪዎች ልከውልኝ ነበር በኢሜል ጃስትን ቹዶ ትዊት አደረገች ምናም ብለው ከዛ እንዴት ሳየው አሳቀኝ። ለምን እንደሆነ አላውቅም። በቃ ማሸነፍ ካሰብኩት በላይ ብዙ ነገር እያመጣ ስለሆነ ጅስት ገርሞኝ ነበር። ማርያም ባገኘችው የሽልማት ገንዘብ አሜሪካን አገር ባለ ዩኒቨርስቲ ውስጥ ፊዚክስ ማጥናትና ትልቅ ቦታ መድረስ እንደምትፈልግ ነግራናለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ እና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም ደናደሩ።